ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት የሚያሰማውን ፕሮግራም አሁን ጀመረ። የደቡብ ሱዳናውያን ስደት ወደ ኢትዮጵያ እንደቀጠለ ነው። ከፓሳስ አጋማሽ ጀምሮ በተፈጠረው ችግር ምክንያት በአንድ ወቅት እስከ ሁለት ሺህ በቀን ድረስ ይገቡ ነበረ። አሁን ወደ በስምንት መቶ እና በአንድ ሺህ መካከል የሚገመት ቁጥር ያላቸው ስደተኞች ይገባሉ። እስካሁን ወደ መቶ ሰላሳ ሺህ የሚሆኑ ስደተኞች ገብተው በተለያዩ ካምፖች ጋምቤላ አካባቢ ሰፍረዋል። አቶ ክሱት ገብረ እግዚአብሔር በኢትዮጵያ የተባበሩት መንግስታት የስደተኞች መርሃ ግብር ቃል አቀባይ ናቸው። በአብይ ርዕስ ዘገባ ይኖረናል። የአንድነት ለዲሞክራሲና ለፍትህ መሪ ፍርድ ቤት ቀረቡ የዜና ዘገባ ይኖረናል። ከዜናውና ከመጽሔቱ ተከትሎ በሚኖረን ሁለተኛው ግማሽ ክፍለ ጊዜ ደግሞ አሜሪካና ሕዝቧ ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ ይቀርባሉ። እንደምናምሽታችኋል አድማጮቻችን፣ አስተናጋጆቻችሁ ቆንጅታዬና አዲሱ አበበነም ፕሮግራሙን ንጉሡ ታምሬ ይመራዋል። ቀኑ ረቡዕ ግንቦት 13 2006 ዓ ም ነው። የዓለም ዜናውን እናስቀድም። አንድ የካይሮ ፍርድ ቤት በቀድሞው የግብፅ ፕሬዚዳንት ሆስኒ ሙባረክ ላይ በቀረበባቸው የማጭበርበር ወንጀል ክስ የሦስት ዓመት እስራት በይኗል። ልጆቻቸው አላ እና ገማል ደግሞ እያንዳንዳቸው የአራት ዓመት ስራ ተፈርዶባቸዋል። ይግባኝ ማለት እንደሚችሉ ጠቅሶ ባልደረባችን ኤድዋርድ ኢራኒያን ከካይሮ ተከታዩን አጭር ዘገባ አድርሶናል። ሰሎሞን ክፍሌ ያቀርበዋል። የቀድሞው ፕሬዚደንት ሙባራክ ሌሎች በርካታ ክሶችም ቀርበውባቸው ከታሰሩ ሦስተኛ ዓመታቸው ነው። በግብፅ ፕሬስ ዘንድ የፕሬዝደንታዊ የፕሬዚደንታዊ ቤተ መንግሥት የፍርድ ሂደት ተብሎ በሚጠራው ጉዳይ ዛሬ ቀርበው የቅጣት ዝርዝሩ በዳኛው ሲነበብላቸው የመረበሽ ስሜት አይታይባቸውም። ተረጋግተው ነው የቀረቡት። ሆስኒ ሙባራክና ሁለት ወንዶች ልጆቻቸው አላና ጋማል ለፕሬዝደንት ቤተ መንግሥት ማደሻ እንዲውል በመንግሥት የተመደበ 17 ሚሊዮን ዶላር ለግል መኖሪያዎቻቸው ማስዋቢያ አውለዋል ተብለው ተከሰዋል። በማጭበርበር ወንጀል የቀረበባቸው ይህ ክስ ግን በይግባይ ሊሻር እንደሚችል ተነግሯል። ዛሬ በተሰጠው ፍርድ ምክንያት ሙባራክና ልጆቻቸው የታሳሪዎች መለያ የሆነውን ባለ ሰማያዊ ቀለም የደንብ ልብስ መልበስ ይገደዳሉ። ብይን ያልተሰጠባቸው ሁሉ እንዲለብሱ የሚፈቀድላቸው ግን ነጭ ነው። እንደ ሳይድ ሳድቅ ያሉ የፖለቲካ ተንታኞች የግብፁ ፍርድ ቤት በተለይም ባለፉት ቅርብ ወራት ውስጥ በሙስሊም ወንድማማችነት አባላት ላይ ከባድ ቅጣት ከበየነ በኋላ በሙባራክ ላይ ተለሳልሶ መቅረብ አልፈለገም ይላሉ። ይሄ እኮ ሊቀለበስ የሚችል ብይን ነው፣ የመጨረሻ ፍርድ አይደለም። አካሄዱ ግን የፍትህ አሰራሩ ልዩነት እንደማያደርግና የሙስሊሙን ወንድማማችነት አባላት ላይ ብቻ አለማነጣጠሩን ያሳያል። በሌላ በኩል ደግሞ በሙባረክ የስልጣን ዘመን የነበሩ ሰዎችን እንዲያውም ራሳቸውን ሙባረክንና ቤተሰቦቻቸውን ይከላከላል። የቀድሞው የግብፅ ፕሬዚደንት ሆስኒ ሙባራክ 86ኛ ዓመት ልደታቸውን ባለፈው ሳምንት ሲያከብሩ ደጋፊዎቻቸው ኬክ አስጋግረው ሆስፒታል ክፍላቸው ውስጥ ቆርሰውላቸዋል። ባለፉት ቅርብ ሳምንታትም ለበርካታ የሀገሪቱ ፕሬስ ቃለ ምልልስ የሰጡ ሲሆን የጤናቸው ጉዳይ አብዛኛውን ጊዜ የመነጋገሪያ ርዕስ ሆኖ ሰንብቷል። የፌደራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት በአቶ አስራት ጣሴ ጉዳይ ላይ ለመወሰን ለሶስተኛ ጊዜ ተለዋጭ ቀጠሮ ሰጠ። የአንድነት ለዲሞክራሲና ለፍትህ አመራር አባል አቶ አስራት ጣሴ ለአንድ ጋዜጣ በሰጡት ቃለ ምልልስ የፍርድ ቤትን ስራ መጋፋት በሚል እንደተፈረደባቸው ይታወቃል። ለዛሬ ተቀጥሮ ለነበረው የይግባኝ ችሎት ግን ፍርድ ቤቱ መዝገቡን ገና እንዳልመረመረ ገልጿል። መለስካቸው አመሀ ዝርዝሩን ይዟል። ፍርድ ቤቱ ከዚህ ቀደም ከሁለት ቀጠሮዎች በፊት አቶ አስራት ጣሴ የበታች ፍርድ ቤትን ውሳኔ በመቃወም ያስገቡትን የይግባኛ ቤቱታ መሰረት አድርገው ያቀረቡትን ክርክር አዳምጧል። ባለፉት ሁለት ቀጠሮዎች ከዚህ ክርክር ጋር ተያያዥነት ያላቸውን መዝገቦች መርምሮ ውሳኔ ይሰጣል ተብሎ ሲጠበቅ ዛሬም መዝገቡ እንዳልተመረመረ በመግለጽ ውሳኔ ለማሰማት ለሰኔ 3 ቀን 2006 ዓ.ም ተለዋጅ ቀጠሮ ሰጥቷል። ይህ የይግባኛ ቤቱታ ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ቀርበው የፌዴራል መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሐ ብሔር ችሎት በአቶ ዐሥራ አጣሴ ላይ የወሰነውን ውሳኔ በመቃወም ነው። የፌዴራሉ መጀመሪያ ደረጃ ፍርድ ቤት ልደታ ምድብ ዘጠነኛ ፍትሐ ብሔር ችሎት በከሳሽ አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት እና በተከሳሾች በኢትዮጵያ ሬዲዮና ቴሌቪዥን ድርጅት መካከል በነበረ የስም ማጥፋት ክርክር በሚደረግበት መዝገብ ላይ ተከራካሪ ያልሆኑትን ይግባኝ ባይን አቶ አስራጣሴ ማለት ነው፣ በፍትሐ ብሔር ስነ ስርዓት ሕግ ድንጋጌ መሰረት ቀርበው በጥር ወር 2006 ዓ ምት በወጣው የአዲስ ጉዳይ መጽሔት ላይ ባቀረቡት ጽሁፍ ስለ ፍርድ ቤቱ ገለልተኝነት አስመልክተው የጻፉትን እንዲያስረዱ ጠርቷቸው ነበረ። በዚሁ መዝገብ ላይ ጥር 30 ቀን 2006 ዓ ም በዋለው ችሎት የጥፋተኝነት ውሳኔ በአቶ አስራጣሴ ላይ አሳልፎባቸዋል። በመቀጠልም የካቲት 7 ቀን 2006 ዓ ም በዋለው ችሎት ደግሞ ለሁለት ዓመት በተገደበ ስርዓት እንዲቀጡ እንደወሰነባቸውም ይታወሳል። አቶ አስራጣሴን ፍርድ ቤቱ የቀጣቸው የፍርድ ቤትን ስራን በማወክ በሚል እንደሆነም ይታወቃል። አቶ አስራጣሴ የአንድነት ፓርቲ የአመራር አባል መሆናቸውም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በናይጄሪያ በመቶዎች የተቆጠሩ ልጃገረዶች በተጠለፉባት የሰሜን ናይጄሪያ ከተማ ቺቦክ አቅራቢያ በሚገኙ ሁለት መንደሮች ተጠርጣሪ ጽንፈኞች እስላማውያን ቁጥሩ ወደ ሰላሳ የሚጠጋ ሰው መግደላቸው ተዘግቧል። አላጌርኖ የሚባለው መንደር እማኞች ትናንት ሌሊት ወረው ቢያንስ 17 ሰዎች ገድለዋል፣ ምግብ ሰርቀዋል፣ መኖሪያ ቤቶችንም አቃጥለዋል ብለዋል። በአቅራቢያ ሻዋ መንደር ደግሞ ሰኞ ዕለት ነውጠኞቹ ባደረሱት ጥቃት ቢያንስ አስር ሰዎች መግደላቸውን ነዋሪዎቹ ገልጠዋል። ትናንት ማክሰኞም በማዕከላዊ ናይጄሪያ ጆስ ከተማ በደረሱ ሁለት ፍንዳታዎች ቢያንስ 118 ሰዎች መገደላቸው ይታወሳል። ፍንዳታዎቹ ተከታትለው የደረሱት ህዝብ በሚበዛበት ገበያ ውስጥ መሆኑ ታውቋል። ለዚህ ጥቃት ኃላፊነት የወሰደ ወገን ባይኖርም ባለፉት አምስት ዓመታት በሺዎች የተቆጠሩ ሰዎችን በመግደል የተወነጀለው ጽንፈኛው እስላማዊ ቡድን ቦኮ ሐራም ይሄ የእሱ ስራ ነው ተብሎ ተጠርጥሯል። የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት በሰሜን ማሊ በመንግስቱ ኃይሎችና በተገንጣዮች መካከል የሚካሄደውን ውጊያ አጥብቆ አውግዟል። ባለፈው ሳምንት በመንግስቱ ኃይሎች ላይ ጥቃት ያደረሱ የተዋረግ ተዋጊዎች ላይ እርምጃ የሚወስዱ ወታደሮች መዝመታቸውን ተከትሎ በተካሄደው ውጊያ ቢያንስ ሰላሳ ስድስት ሰዎች ተገድለዋል። ሽምቅ ተዋጊዎቹ በጥቃቱ ወቅት የጠለፏቸውን ሰላሳ የመንግስት ሰራተኞች ሰኞ ለት ለቀዋል። የጸጥታው ምክር ቤት ትናንት ማክሰኞ ባወጣው መግለጫ አንዳንድ የመንግስት ህንፃዎችን የተቆጣጠሩት የታጠቁ ኃይሎች ያለአንዳች ቅድመ ሁኔታ በአስቸኳይ ለቀው እንዲወጡ አሳስቧል። ድርጊቱን የተፈጸሙት በተጠያቂነት መያዝ አለባቸው ብሏል። ምክር ቤቱ ዘላቂ ሰላምና መረጋጋትን ለማምጣት ደግሞ ተአማኒና የሚመለከታቸውን ወገኖች ያሳተፈ ድርድር እንዲካሄድ ምክር ቤቱ ተማጽኖ አቅርበዋል። ማላዊ ውስጥ ፕሬዝዳንታዊ ምርጫው ሳይጠናቀቅ መንግስት ጊዜያዊ የምርጫ ውጤቶችን ለህዝብ ይፋ ለማድረግ መወሰኑን የፖለቲካ ፓርቲዎች ተቃውሞ እያሰሙ ነው። ፕሬዝዳንታዊ እጩ አቱሌፒ ሙሉዚ የምርጫ ኮሚሽኑ የዜና አቅራቢዎች ትናንት የተካሄደውን ምርጫ ውጤት ለሕዝብ ይፋ ማድረጋቸው ዛሬ የሚካሄድ የድምፅ አሰጣጥ ላይ ተጽዕኖ ሊያሳድር ስለሚችል እንዲያስቆም መጠየቃቸውን ገልጠዋል። የገዢው ፓርቲ ቃል አቀባይ በበኩላቸው ምርጫ እየተካሄደ አሸናፊው እገሌ ነው ብሎ ማወጅ ማራቶን ሩጫው ሳያልቅ እገሌ አሸነፈ ብሎ እንደ መናገር ይቆጠራል ብለዋል። የትናንቱ ምርጫ ሂደት ለረጅም ጊዜ የመዘግየትና የድምፅ መስጫ ነኩ ዝግቦች የታየበት ሲሆን በንግዷ መዲና በብላንታይር በአንዳንድ የድምፅ መስጫ ጣቢያዎች ተቃዋሚ ሰልፈኞች መንገዶችን መዝጋታቸው እና ቃጠሎ ማስነሳታቸው ተዘግቧል። አድማጮች ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ፕሬዝደንት ቭላድሚር ፑቲን በዩክሬን ስለሚካሄደው ፕሬዝደንታዊ ምርጫ ተቀባይነት ጥርጣሬ ቢያሰሙም የሁዱ ምርጫ የተመቻቸ እንዲሆን ለማገዝ ብለን ወታደሮቻችንን ከድንበሩ አካባቢ እያስወጣን ነው ብለዋል። በቻይና ጉብኝት ላይ የሚገኙት ፑቲን ሻንግሃይ ውስጥ ለጋዜጠኞች በሰጡት ቃል በደቡባዊ ዩክሬን በህዝብ ላይ የቅጣት እርምጃ በሚወሰድበትና ነጻ ፕሬስ እየታፈነ ባለበት ሁኔታ ስልጣን ላይ ከተቀመጡ ሰዎች ጋር ግንኙነት መፍጠር ይከብዳል ብለዋል። የዩክሬን መንግስት በምስራቁ የሀገሪቱ ክፍል በአፍቃሪ ሩሲያ ኃይሎች ላይ ያካሄደውን የጸጥታ እርምጃና በአካባቢው ለሩሲያ መገናኛ ብዙሃን የሚሰሩ ጋዜጠኞች መታሰራቸውን መጥቀሳቸው ነው ፑቲን የሩሲያው ፕሬዝደንት በመቀጠል ዩክሬን ፕሬዝደንታዊ ምርጫ ከማካሄዷ በፊት አዲስ ህገ መንግስት ላይ ውሳኔ ህዝብ ብታስደርግ ለመረጋጋቷ ይበልጡን በበጃት ነበር ብለዋል። ይህ በዚህ እንዳለ የኔቶ ዋና ጸሐፊ ጀነራል አንደርስ ፎቭ ራስሙሰን የሩሲያ ወታደሮች ከድንበሩ አካባቢ እየወጡ ለመሆናቸው ኔቶ ያየው አንዳችም ማስረጃ የለም ማለታቸውን ሮይተርስ ጠቅሶ ዘግቧል። ቻይናና ሩሲያ አስር ዓመታት ከፈጁ ድርድሮች በኋላ የ400 ቢሊዮን ዶላርስ የተፈጥሮ ጋዝ ስምምነት ተፈራረሙ። ለ30 ዓመታት የሚዘልቀውና ዛሬ ቻይና ሻንጋይ ውስጥ የተፈረመው ውል ሩሲያ ከሳይቤሪያ በቧንቧ አድርጋ ለቻይና የተፈጥሮ ጋዙን ትልካለች። ቧንቧው ተዘርግቶ ሲያልቅ እንደ አውሮፓ አቆጣጠር በ2018 ዓ ም የተፈጥሮ ጋዙ መላክ ይጀምራል ተብሏል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን እና የቻይና ቻቸው ዢ ጂንፒንግ በታላቁ አዳራሽ የኤነርጂ ኩባንያዎች ኃላፊዎች ይህን ለሁለቱ ሀገሮች ወቅታዊ ፖለቲካ ጠቀሜታ ያለው ውል ሲፈራረሙ ተመልክተዋል። ሩሲያ የአውሮፓ የዩናይትድ ስቴትስ አጋሮች የዩክራይንን የክሬሚያ ግዛት በመውሰዷ ምክንያት በዋና ዋና የማስተርስ የሚስተር ፑቲን ባልደረቦችና በኮርፖሬሽን ኃላፊዎች ላይ እቅባ በመጣል የተፈጥሮ ጋዟን ከአውሮፓ ውጭ ለመላክ ስትፈልግ ቆይታለች። ሩሲያ የፊታችን እሁድ በዩክራይን የሚካሄደውን ፕሬዚዳንታዊ ምርጫ ካደናቀፈች ደግሞ ሌላ እቀባ ይጨመርባታል በማለት ምዕራባውያን ሀገሮች አስፈራርተዋል። ይህ በእንዲህ እንዳለ የዓለም ሁለተኛ ትልቅ ኢኮኖሚ የሆነችው ቻይና የአየር መበከል ጣጣ ባለው በከሰል በከፍተኛ መጠቀሟን ትታ ኢኮኖሚዋን ለማስፋፋት ይበልጡን በተፈጥሮ ጋዝ መጠቀም ትፈልጋለች። የሩሲያ መንግስት ጋስፕሮም ኩባንያ ውሉ ከምንጊዜውም ግዙፍ መሆኑን አስታውቋል። አድማጮች ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። በሀያ ሁለት ና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። አስተናጋጆቻችሁ እኔ ቆንጅታዬ ና አዲሱ አበበነን መንግስት አስተዳደራዊ መፍትሔ እንዲሰጥ የቤት ሻጭ ድርጅት ተመዝጋቢዎች ጠየቁ። በመጽሔት ይዘረዘራል። የዋሽንግተኑ ረጅ ኤስኪሞ ሀውልት ዋሽንግተን ሞኒመንት እድሳት አልቆ ለህዝብ ክፍት ሆነ። ዝርዝሩ በዛሬው አሜሪካና ህዝቧ ይቀርባል። አሁን አብይ ርዕስ ኢትዮጵያ የደቡብ ሱዳን ግጭት ከተጀመረ ካለፈው ታህሳስ ወዲህ ባለው ጊዜ ውስጥ 130 ሺህ ደቡብ ሱዳናውያን ስደተኞችን መቀበሏንና እስከያዝነው የአውሮፓ ዓመት መጨረሻ በሚቀሩት ሰባት ወራት ውስጥ ይህ ቁጥር እስከ 350 ሺህ ሊደርስ ይችላል ተብሎ እንደሚጠበቅ የተባበሩት መንግስታት ድርጅት አስታውቋል። አዲስ አበባ የሚገኙትን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የዩኤንኤችሲአር ቃል አቀባይ አቶ ክሱት ገብረ እግዚአብሔርን ያነጋገረው ሶሎሞን አባተ ተከታዩን አዘጋጅቷል። በፓጋክ አኮቦና ቡርቤይ መተላለፊያ ነግጦች ወይም ኬላዎች ወደ ኢትዮጵያ የሚገቡት የደቡብ ሱዳን ስደተኞች ባለፈው ቅዳሜ ግንቦት ዘጠኝ ሁለት ሺህ ስድስት ዓ ም የተከፈተውን አዲስ መጠለያ ጨምሮ በአምስት ሰፈሮች እየተስተናገዱ መሆኑን የዩኤንኤችሲአር የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለቪኦኤ ገልጸዋል። እንግዲህ እንደሚታወቀው ከሀሳስ አጋማሽ ጀምሮ በተፈጠረው ችግር ምክንያት በአንድ ወቅት እስከ ሁለት ሺህ በቀን ድረስ ይገቡ ነበረ። አሁን ወደ በስምንት መቶና በአንድ ሺህ መካከል የሚገመት ቁጥር ያላቸው ስደተኞች ይገባሉ። እስካሁን ወደ መቶ ሰላሳ ሺህ የሚሆኑ ስደተኞች ገብተው በተለያዩ ካምፖች ጋምቤላ አካባቢ ሰፍረዋል። ቁጥሩ አሁንም እየጨመረ ነው። በየቀኑ በሶስት የተለያዩ መግቢያ ነቁጦች ወይም ነጥቦች አሉ። በእነሱ በኩል እየገቡ ነው ያሉ። ካለፈው ታህሳስ አጋማሽ በፊት ጋምቤላ ውስጥ የነበረው የስደተኛ መጠለያ አንድ ብቻ እንደነበረ የጠቆሙት አቶ ክሱት አራቱ የተከፈቱት ይህንኑ ከፍተኛ ቁጥር ያለውን ፍልሰት ማስተናገድ እንዲቻል መሆኑንም ተናግረዋል። ሰሞኑን እየተሰማ ያለ ጭምጭምታ ደግሞ ቁጥሩ ከፍ እንዲላ አድርጎታል ብለዋል። የስደተኛውን ቃል አቀባዩ ቀደም ብለው የመጡት ያው በግልጽ ኮንፍሊክት ስለነበረ እሱን ሸሽተው ነበረ። አሁን በዚህ ሁለት ቀን ደግሞ እየመጡ ያሉት ወሬዎች አሉ፣ ብዙ ውዥንብሮች አሉ። ዛሬ ያጠቃሉ፣ ነገ ያጠቃሉ ይባልና ስጋት አለባቸው። ተረጋግተው መቀመጥ አልቻሉም። ስለዚህ እየተነሱ እየመጡ ነው እና የሚመጡት ሰዎች ከምግብ አንጻርም እንደዚሁ ትንሽ የተጎዱ ናቸው። ረዥም ቀናትም የተጓዙ አሉ እንደዚሁም እጥረትም ስላለ የምግብ እጥረትም ስላጋጠማቸው ናቸው ከምግብ አንጻርም ትንሽ የተጎዱ ሰዎች ናቸው እየመጡ ያሉት። በተለይ አፐርናይል ስቴት ውስጥ ወደ ናስሬ አካባቢ ሰሞኑን የጦርነት ሁኔታ አለ የሚሉ ዘገባዎች እየተሰሙ ነበረ። ይሄንን ይናገራሉ ስደተኞቹ። የሚገቡት በግልጽ ይሄንን ያሉን የለም፣ ግን አሁን ለምሳሌ በዚህ ሁለት ቀን ከገቡት ውስጥ የሚሉን ስጋት ነው። ከጦርነቱ ይልቅ ስጋት ሰርተው ቀደም ብለው ሽሽት በሚል ነው እየመጡ ሽሽት ነው። ቡርቤ ነው በተለይ አሁን ብዙ ስደተኞች እየገቡበት ያለው ልክ ከናስር አዋሳኝ ላይ ያለ ድንበር ላይ ያለ መግቢያ አካባቢ ነው እና በተለይ ናስር ተቃዋሚዎች ጥቃት ላይ ስትወድቅ ብዙ ሰዎች ነበር የመጡት ወደ ሀያ ሰባት ሀያ ስምንት ሺህ የሚሆኑ መጥተዋል። ከዛ ከሜይ አራት ጀምሮ ባለፉት ሶስት ሳምንቶች ውስጥ ማለት ነው። ባለፉት ሶስት ሳምንታት በተለይ ብዙዎቹ የመጡት በሁለት ሶስት ቀን ውስጥ ነው የገቡት ያ ጦርነቱ በጣም ተጧጧፈበት ሁኔታ ስለነበረ ከአስራ አምስት አስራ ስድስት ሺህ የሚሆኑት በሁለት ቀን አካባቢ ነበር የገቡት ወደ ኢትዮጵያ። ዘልቀው ሲገቡ ምን ይጠብቃቸዋል? አቶ ክሱት፣ እንግዲህ እንደሚታወቀው ዩኔክሲያር ስደተኞችን ተቀብሎ በተለይ እንደዚህ አይነት አስቸኳይ ሁኔታ ላይ ሲመጣ አፋጣኝ ምላሽ የመስጠት ኃላፊነት ነው ያለው። ስለዚህ በመጀመሪያ ኢትዮጵያ መንግስት አለ። ኢትዮጵያ መንግስት ስደተኞችና ከስደት ተመላሾች ጉዳይ አስተዳደር በጣም በቅርብ አብረን እንደምንሰራ ከነሱ ጋር ሆነም ሌሎችም አብረው የሚሰሩ የተባበሩት መንግስታት አካላት እና ሌሎች ዓለም አቀፍ ኤንጂኦዎች ከነሱ ጋር ሆኖ ምላሽ የመስጠት ጉዳይ ነው። እዛ መግቢያ ድንበር ላይ የመቀበል፣ የሚበሉት የሚጠጡት ነገር የማቅረብ፣ የመዝገብ፣ በኋላ ደግሞ ወደ ካምፖች የማድረስ ስራ ነው የሚሰራው ካምፕ ሲደርሱ እንግዲህ እንደሚታወቀው መጠለያ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ ጤና እንክብካቤ ያስፈልጋቸዋል፣ ምግብ እና እነዚህ መሰረታዊ ነገሮች እየቀረቡላቸው ነው። እንዲሁም ከፍተኛ የበጀት እጥረት ያለበት ዩኤን ኤች ሲአር ስደተኞቹን እየተቀበለና አስፈላጊ የሚባሉ አገልግሎቶችን እያቀረበ ያለው ለመጠባበቂያ ከሚይዘው የአጣዳፊ በጀት ጥሪት መሆኑን አቶ ክሱት ገልጸው ኦስሎ ኖርዌይ ላይ ከተቀመጠው የደቡብ ሱዳን ለጋሾች ስብሰባ ብዙ ተስፋ እንደሚጠብቁ ተናግረዋል። በዚህ ስራ ውስጥ የኢትዮጵያ መንግስት የመንግስታቱ ድርጅት ተቋማትና ሌሎችም ቁጥራቸው ብዙ የሆነ መንግስታዊ ያልሆኑ ድርጅቶች እንደሚሳተፉ አቶ ክሱት አመልክተው ድርርቦሽን፣ ድግግሞሽን እንዲሁም የጊዜና የሀብት ብክነትንም ለማስወገድ ጥረት እንደሚደረግ ገልጸዋል። የዩንኤክሲአር ትልቁ ሪሶርት ከማቅረብ በተጨማሪ ይህንን የማስተባበር ኃላፊነት ነው ያለው። ስለዚህ ሁሉም በዩንኤክሲአር አስተባባሪነት ነው ስራውን የሚሰራ ዩንኤክሲአር እና ኦፍ ኮርስ የመንግስት አራ ሁልጊዜም አብረው ስላለ ስለዚህ የተቀናጀና አንዱ በአንዱ እግር ላይ ማይ የሄድበት ሁኔታ ነው እየተፈጠረ ያለው። አቶ ክሱት፣ እነዚህ ስደተኞች ከሀገራቸው የሚሰደዱት ሞትን፣ ጥቃትን እየሸሹ ነው እና ወደ እነዚህ የስደተኞች መጠለያዎች ውስጥ ከገቡ በኋላ በጤና ምክንያት ይሁን በሌሎች ጥቃቶች ሊሆን ይችላል ምን ይመስላል ያላቸው ሁኔታ ይጠበቃሉ ወይ? ደህንነታቸው እስከምን ድረስ ነው የሚረጋገጠው እዛ ከገቡ በኋላ? የጥበቃ የደህንነታቸው ጉዳይ ሙሉ በሙሉ የኢትዮጵያ መንግስት ኃላፊነት ነው። ስለዚህ እስካሁን ባለው ሁኔታ በፍጹም የደህንነት ችግር ገጥሟቸው አያውቅም። ካምፖቻችንም ከድንበሩ በጣም ገባ ብለው ስታንዳርድ አለው፣ ዓለም አቀፍ መስፈርት አለው። በዛ መሰረት ገባ ብለው የሚመሰረቱ እና ለደህንነት ስጋት በሌለባቸው ካባቢዎች የሚቋቋሙ ናቸው። ስለዚህ ከዛ አንጻር ችግር የለም። ሌላው ግን እንደሚታወቀው ገና ኢመርጂ አስቸኳይ ጊዜ ሁኔታ ነው ያለው። የጤና ተቋማት ገና የሚቋቋምበት ነው እና በጊዜው ጊዜያዊ በድንኳን በመሳሰሉ ነገሮች የጤና እርዳታ የምትሰጥበት ነው። ስለዚህ እንደ ማንኛው ህብረተሰብ የሚታመሙ ምናልባትም ከዛ አልፎም የሚሞቱም አንዳንድ ህጻናትም አዋቂዎች እንዲኖሩ ይችላሉ፣ ማለየት እኛ ማህበረተሰብ እንደምንታገኘው ነገር ግን እንደዚሁ ተጋኖ ሊወራ የሚችል በእንክብካቤ እጦት ወይም ደግሞ በደህንነት ስጋት ምክንያት የሚደርሱ ችግሮች ያሉ በእንደዚህ አይነት አጋጣሚዎች ብዙ ጊዜ ለጥቃት ቀድሞ የሚጋለጡት ህጻናትና ሴቶች ናቸው። ይሄንን ትኩረት ይሰጣል፣ ዩኤንኤችሲያርም ይሁን አራም ትክክል። አሁን በተለይ አኮቦ የሚባል አካባቢ ትንሽ ወንዝ አለ መሻገር ያለባቸው እና ሩቅ ነው በቦት ነው ብዙ ብዙ ጉዞዎች የምናሻግራቸው ከስምንት እስከ አስር ሰዓት ይፈጃል። በመሀል ላይ እንደዚህ የተጎዱ በተለይ ህጻናትና ሴቶች አጥቢ የሆኑ ጉዝ ሴቶች ሊጎዱ ስለሚችሉ የኔክሲያር በጊዜያዊነት ሄሊኮፕተር ተከባይቶ አምጥቶ እዛ ቦታ እየሰራ ነው ያለው እና እነዛ ቅድሚያ የሚሰጣቸው የህብረተሰብ ክፍሎች በሄሊኮፕተር በአፋጣኝ ቅድሚያ ተሰጥቷቸው ወደ ጤና እና የምግብ ክትትል የሚያገኝበት ቦታ ይወሰዳሉ። ስለዚህ በትክክል ቅድሚያ የሚሰጣቸው ሰዎች ቅድሚያ ለመስጠት ያን ያህል ኮፕተር እስከ መከራያ ድረስ ሄደን እየሰራ ያለ ነው። አረጋውያንን ይጨምራል። ይሄ ትክክል ለጥቃት ተጋላጭ የሚባለው አለ። አረጋውያንም እዛ መደብ ውስጥ የሚገቡ ናቸው። የጾታ ጥቃትና የመሳሰሉት ነገሮች እስክትትል ይደረግባቸዋል፣ ትኩረት ይሰጣቸዋል። የመጣ እነዛ ኤንጂዎች ብዙዎቹ የተለያዩ ስፔሻላይዝ ያደረጉ ወይም የበለጠ ልምድና ስልጠና ያላቸው ናቸው። ስለዚህ በዚህም አካባቢ የተለየ ትኩረት ሰጥተው እየሰሩ ነው ያሉት። ስደተኞቹ ሲገቡ የጤና ምርመራ እንደሚደረግላቸው አቶ ክሱ ጠቅሰው፣ በቅርቡ በተፈጠረው የኮሌራ ስጋት ምክንያትም የኮሌራ ዝግጁነት እቅድ ወጥቶ በጥንቃቄ እየተሰራ መሆኑን አስረድተዋል። ኢትዮጵያ እስከያዝ ነው የአውሮፓውያን ዓመት መጨረሻ ቁጥሩ 350 ሺህ የሚደርስ ስደተኛ ከደቡብ ሱዳን እንደምትጠብቅና በአሁኑ ጊዜ በሁሉም የሀገሪቱ ድንበሮች ባሉ መጠለያዎች ከሶማሊያ፣ ከኤርትራ፣ ከሱዳንና ከኬንያ የገቡ ወደ 550 ሺህ የሚደርሱ ስደተኞች እንዳሉ አቶ ክሱት አመልክተዋል። ከአቶ ክሱት ገብረ እግዚአብሔር ጋር ያደረግነውን ቃለ ምልልስ ሙሉ ቃል ከዌብሳይታችን ማዳመጥ ትችላላችሁ። ሰሎሞን አባተነኝ ለአሜሪካ ድምፅ ዋሽንግተን። ወደ መጽሔት ክፍለ ጊዜ ዘገባዎች ስናልፍ ደግሞ አክሰስ ሪል ስቴት የተባለው ቤት ሻጭ ድርጅት ተመዝጋቢ ደንበኞች የኢትዮጵያ መንግሥት አስቸኳይ የሆነ አስተዳደራዊ መፍትሔ እንዲሰጥ ጠይቀዋል። የቤት ተመዝጋቢዎቹ ያቋቋሙት ኮሚቴ ዛሬ በአዲስ አበባ የሰጠውን መግለጫ እስክንድር ፍሬው ተከታትሏል። ለመኖሪያ ቤት የሚሆኑ ቪላዎች፣ አፓርትመንቶችና የንግድ ቤቶች ለማግኘት የተመዘገቡ ሁለት ሺህ የቤት ገዢ ደንበኞች ተጭበርብረናል ካሉ ቆይተዋል። ኮሚቴ አቋቋሞ ሲንቀሳቀሱ ቅሬታቸውን ሲያሰሙም አዲስ አይደለም። እነዚህ ደንበኞች ያቋቋሙት ኮሚቴ ዛሬ የሰጠው መግለጫ ግን ቅሬታዎቹን መልካስ ይዞና አደራጅቶ ያቀረበ ነው። መግለጫው እንደሚለው እነዚህ ሁለት ሺህ ደንበኞች በድምሩ ወደ 14 ቢሊዮን ብር ለአክሰስ ሪልስቴት ከፍለዋል። ድርጅቱ ግን ከ በላይ የቤት መስሪያ ቦታዎችን ቢወስድም ግንባታ የጀመረው በሁለቱ ብቻ መሆኑን ጠቅሷል። ነገር ግን መግለጫው እንደሚያብራራው አንድም ቤት ለገዢዎቹ አላስረከበም። ይልቁን የቀድሞው የቦርድ ሰብሳቢና ዋና ስራ አስኪያጅ አቶ ኤርሚያስ ጠቅላ መልጋና ረዳቶቻቸው እጅግ በተወሳሰበ አሰራር የፈጠሩትን ችግር ትተው ከሀገር ኮብልለዋል ይላል። የቤት ገዢዎቹ ኮሚቴ አቋቁሞ መንቀሳቀስ የጀመሩት ከዚህ ጊዜ በኋላ ነው። መንግስትን በበኩሉ የጠቅላይ ሚኒስትሩ ጽፈት ቤት ተወካይና አምስት የሚኒስቴር መሰራ ቤቶች የሚገኙበት አብይ ኮሚቴ ተቋቁሞ በጉዳዩ ላይ እየሰራ ነው። ጋዜጣዊ መግለጫውን ከሰጡት አንዱ የአክሰስ ሪል ስቴት ቤት ገዢዎች አብይ ኮሚቴ ሰብሳቢ አቶ አክሎክ ስዩም የሚጠበቀው መፍትሄ የመንግስት አስተዳደራዊ ጣልቃ ግብነት መሆኑን ተናግረዋል። አሁን ባለበት ይዞታ በፍርድ ቤት የሚሰጠው አካሄድ ሁሉንም ያማከለ መፍትሄ አያመጣም። ምክንያቱም ድርጅቱ በሀብት ደረጃ ያሉት ሳይቶች ናቸው። በገንዘብ ጥሬ ገንዘብ የለውም ያለው ሳይት ነው። የገዛቸው መሬቶች ናቸው። ስለዚህ ሁሉም ወይም ጠቅላላ ቤት ገዢዎቹ ወደ ክስ ቢሄዱ የኢትዮጵያ የሊዝ አዋጅም ሆነ ሕግ እንደሚያሳየው መሬትን መሸጥም መለወጥም አይቻልም። ስለዚህ ከሰን ከምናገኘው ይልቅ ከሰን የምናጣው መጠን ይበልጣል የሚል ሃሳብ አለ። እናም ተመራጩ መፍትሄ የመንግስት አስተዳደራዊ ጣልቃ ገብነት መሆኑን አቶ አክሎክ አስረድተዋል። በትክክል ምን እንደሚፈልጉ ተጠይቀውም አክሰስ በወሰዳቸው ቦታዎች ላይ እራሳቸው ደንበኞቹ እንዲገነቡ መፍቀድ እንደሚገባ አብራርተዋል። ቤት ተገንብቶ እንዲሰጠን ነው ውላችን የነበረው። ሆኖም ግን ያንን ማግኘት አልቻልም። ድርጅቱ አሁን ባለበት ሁኔታ በጣም ብዙ በሀያ ሳይቶች ሽያጭ አካሄደባቸውና ከሀያ ሳይት በላይ ደግሞ ሽያጭ አላካሄደባቸው ንብረቶችን ከግለሰቦች እንዲሁም ከተለያዩ ሰዎች ንብረት ገዝቶ በካፒታል ደረጃ በእጁ አለ። ስለዚህ ያንን ሰርቶ ማስረከብ የማይችል ከሆነ ወይም እኛ ከኛ የሰበሰበው 14 ቢሊዮን ብር አላግባብ ባክኖ ከሆነ ባሉትና በካፒታሉ ደረጃ ያሉት ቦታዎች ለቤት ገዢዎቹ መተላለፍ ቢችሉ እና ቤት ገዢዎቹ ራሳቸውን በተለያዩ ሁኔታዎች አደራጅተው መገንባት ቢችሉ የመንግስትንም ፖሊሲ ወይም ደግሞ የቤት የማግኘት ጉጉት ያለውን ህዝብ ፍላጎት በመጠነኛም ቢሆን ይቀንሳል የሚል አማራጭ ሀሳብ በመስጠት ሁኔታ ነው። ያንን ለመጥቀስ የተገደድ ነው። ሆኖም ግን መቶ በመቶ ገንዘቡ በዛ ሁኔታ ብቻ ተመላሽ ይሆናል የሚል እምነት የለንም። ክሰስ ሪል ስቴት ደንበኞች ሀያ ከመቶ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን መሆናቸው በዛሬው መግለጫ ተጠቅሷል። ከእነዚህ መካከል በአሜሪካ የሚኖሩትን ወክለው የመጡት የዋሽንግተን ዲሲው ቴዳ አለማየሁ መንግስት ለመፍትሄው እንዲፈጥን ጠይቀዋል። ይሄ ነገር መፍትሄ ቢገኝለት እዛ ያለው ውጭ ያለው ሰው በሙሉ ኢትዮጵያ ውስጥ ህግ እንደሚሰራ ይረዳና ብዙ ኢንቨስት ሊያደርግ ይችላል። ብዙዎቹ አሁን በፍርሃት ላይ ናቸው እና ለምንድን ነው በጣም ስሎ ሪስፖንድ ያለው ነው የሚሉት ከዛ እና ያንን መልስ ለማግኘት እዚህ መጣን። ግን አሁንም እኛ እንደምናየው ነገሩ በጣም ይጓተትብናል። ስለዚህ በዲያስፖራው ስም የምለው ምንድነው፣ ፕሮሰሱ ትንሽ ቢፈጥንና አትሊስት ሶሉሽን ቢገኝለት ለዲያስፖራው ለእኛ ብቻ ሳይሆን አሜሪካ ላለው ሰው በሙሉ ጥሩ ነው። ምክንያቱም በብዛት እዚ አሜሪካ ያለው ሰው አክሰስ እንደተበላን ሁሉም ያውቃል። እና መተረቻን ይሆን ነው እዛ ጉዳዩን በፍርድ ቤት ለመፍታት እየሞከሩ ያሉ አንዳንድ የቤት ገዢዎች አብዛኛዎቹ በተስማሙበት መንገድ በመሄድ የመፍትሄው አካል እንዲሆኑም ጥሪ ቀርቧል። መፍትሄ እስኪገኝ ድረስም በአክሰስ ሪል ስቴት ስም ያሉ ቦታዎች ባሉበት ይቆዩ ዘንድ ጥበቃ እንዲደረግላቸው ተጠይቋል። ወደፊት ከሚመለከታቸው የመንግስት ባለስልጣናት አስተያየት ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በቀጣዩ ዘገባ የመጽሔቱን ትንታኔ እናበቃለን። ደቡብ አፍሪቃ ላይ ሎንሚን የተባለው ግዙፍ የፕላቲነም ኩባንያ ሰራተኞች ደሞዝ እንዲጨመርላቸው በመጠየቅ አድማ ከመቱ ሶስተኛ ወራቸውን ይዘዋል። በደቡብ አፍሪቃ ታሪክ የሰራተኞች አድማ ለዚህ ያህል ጊዜ ሲዘልቅ ለመጀመሪያ ሲሆን፣ የማዕድን ሰራተኞቹም እየተራቡ ነው። ከሁለቱም ወገኖች ትራጀዲ እና ቀውስ የሚሉ ቃላት እየተሰሙ ነው። አንድ የረድኤት ቡድን ማሪካና በተባለችው ከተማ ላደሙ ሰራተኞች ምግብ እያሰባሰበ ይገኛል። የሎንሚን ኩባንያ ኃላፊ በበኩላቸው ኩባንያው እየደማ ነው ሲሉ አስጠንቅቀዋል። አኔታ ፖል የአሜሪካ ድምፅ ራዲዮ የደቡብ አፍሪካ ቢሮ ካለበት ጆሐንስበርግ የላከችውን ዘገባ አዳነች ፍስሀዬ ታቀርባለች። ማሪካና የተባለችው ሎን ሚን በተባለው የፕላትነም ማዕድን የሚሰሩ በአስር ሺዎች የሚቆጠሩ ሰራተኞች የሚኖርባት ደሳሳ ሰፈሮች የሚበዙባት ከተማ ነች። ሰራተኞቹ የሥራ ማቆም አድማ ከመቱ ከ16 ዓመታት በፊት ሲሆን ማሪካና ከተማ ከድሮ በባሰ ጨልሞባታል። የከተማይቱ የንግድ ልውውጥ እጅግ ቀዝቅዟል። የማዕድን ሰራተኞቹና የህንፃ ሰራተኞች ማኅበር ከሎንሚን ኩባንያ ጋር ስለ ክፍያው ጉዳይ የድርድር መፍትሔ እስከሚያገኙላቸው ጊዜ ድረስ ስፍር ቁጥር የሌላቸው ሰራተኞች በገጠሮች ወደሚገኙት መኖሪያዎቻቸው ለመመለስ ተገደዋል። የሰራተኞቹ ማኅበር የማዕድን ሰራተኞቹ ክፍያ ከ1200 ዶላር ማነስ የለበትም ይላል። የሎንሚን ኩባንያ ተወካዮች ደግሞ ኩባንያው ይህን ያክል ገንዘብ የመክፈል አቅም የለውም ሲሉ ይከራከራሉ። የሰራተኞቹ አድማ ጊዜ መርዘምም ኩባንያውን እያደማ ነው ይላል። ሰራተኞቹ የወሰዱት የስራ ማቆም እርምጃ የፕላቲነምን ምርት በ40 ከመቶ አቁሟል። ቤን ማጋራ የተባሉት የማዕድኑ ኩባንያ ዋና ኃላፊ የገቢው ማሽቆልቆል ወደ ኩባንያው ሕልፈት ሊያመራ ይችላል በማለት አስጠንቅቀዋል። ሎንሚን በስራ ማቆም አድማ ላይ ያሉትን ሰራተኞች አልፎ ደሞዝ እጨምራለሁ በሚል ባለፈው ሳምንት አንዳንድ ሰራተኞች ወደ ስራቸው እንዲመለሱ ለማባበል ሞክሮ ነበር። ነገር ግን አልተሳካለትም። የኩባንያው ቃል አቀባይ ሱቬ ኩባንያው የስራ ማቆሙ አድማ ሲያበቃ ማየቱ እንደሚያጓጓው ገልጸዋል። ኩባንያው እየተሰቃየ ነው፣ ሰራተኞቹም እንደዚሁ፣ የአካባቢው የንግድ መደብሮችም እየተሰቃዩ ነው። ስለሆነም ማንም ተጠቃሚ አይሆንም። የገባንበትን የአጣብቅኝ ሁኔታ መስበር አለብን ከሰራተኞቹ ማህበር ጋር ተቀምጠን መፍትሄ ማግኘት ይኖርብናል ነበር ያሉት። ማሪካና ከተማ ላይ በተፈጠረው የአጣብቅኝ ሁኔታ ምክንያት ፈጽሞ ያልተጠበቀ ረሃብ ገጥሟታል። አንድ የደቡብ አፍሪካ የረድኤት ድርጅት ከአንድ ሺ በላይ ለሆኑ ቤተሰቦች ምግብ፣ ብርድ ልብስና ሌሎች አስፈላጊ ነገሮች አከፋፍሏል። ለአምስት ሺህ ህዝብ ደግሞ ትኩስ ምግብ አቅርቧል። የእስላማዊው የረድኤት ድርጅት መስራች ኤምቲያስ ሱሊማን ማህበረሰቡ ለመርዳት መነሳሳቱን ገልጸዋል። ሁለት የታዘብናቸው ነገሮች አሉ። ሰብአዊ ክብርንና ቀቢጸ ተስፋነትን አይተናል። የሰዎቹ ፊቶችና አይኖች ሙሉውን ታሪክ ይናገራሉ። በመሠረቱ የነበራቸውን ንብረት ሁሉ አጥተዋል። የሚበሉት እንኳ የላቸውም። አብዛኞቹ ዕቃዎቻቸውንና ልብሳቸውን ሳይቀር በመሸጣቸው ለክረምት የሚሆን ልብስ የላቸውም። ለልጆች የሚሆኑ ወተትም ሆነ ንጽህና ለመጠበቅ የሚያስፈልጉ ነገሮች የሏቸውም። በአጭሩ አነጋገር የነበራቸውን ሁሉ ለመሸጥ ስለተገደዱ ለኑሮ አስፈላጊ የሆኑ መሠረታዊ ነገሮች የሏቸውም። የተጠቀመ የንግድ መደብር ቢኖር ዕቃን በገንዘብ የሚለወጥበት ሱቅ እንደሆነ ሱሊማን አስገንዝበዋል። በአካባቢው ያለው ዕቃ በማቅረብ የገንዘብ ብድር የሚሰጠው ሱቅ ስራው በጣም እንደደራ ተናግሯል። ይሁንና በሠራተኞቹ አድማ ምክንያት ይህን ያህል ብዛት ያላቸው ሰዎች ዕድሜያቸውን ሙሉ ያከማቹትን ንብረት ማጣታቸው እንደሚያሳዝናቸው የሱቁ ባለቤቶች መናገራቸው አልቀረም። ይህ የተራዘመ የስቃይ ሁኔታ ወደ ግጭት እንዳያመራ ታዛቢዎች ይሰጋሉ። በርካታ የማዕድን ሠራተኞች በሥራ ገበታቸው በመገኘታቸው የማስፈራራት ተግባር እንደሚገጥማቸው ያደሙት ሰራተኞች ማኅበር ተቀናቃኝ የሆነ የሰራተኞች ማኅበር ጠቁሟል። የዓለም ዜናውንና ዘገባዎችን አዳመጥን። ወደ እናንተ አስተያየቶች በማለፍ ለዛሬ ከተመረጡት መካከል ቀጣዮቹን እናሰማቸዋለን። ጤና ይስጥልኝ። ወይዘሮ አሜሪካ እንደምናችሁ። ከዚሁ ከአሜሪካ ነው የምደውለው በዛሬ ትዝታ ባዘጋጀሹ ፕሮግራም የዶክተር ግዛቸው ጥያቄና መልስ ብዙ ትምህርቶችን አግኝተናል። የበለጠ ግን መጨረሻ የጠየቅሽው ጥያቄ በጣም ደስ ስላለኝ ነው ይሄን አስተያየት ለመስጠት የፈለግኩት። ምክንያቱም መሸፋፈን የሌለበት ነገር ነው። ጥያቄ ጥያቄውን ሲመልሱ በጠባብነት ላይ የተሰጠሻቸውን ጥያቄ ሸፍነው ነው ያለፉት። በመሸፋፈን ነው እዚህ ላይ የደረስ ነው እና ሌላው ብሄር ስጋት ላይ እንዳለ እሳቸውም አያጡትም። የድረሱልኝ ጥሪ እየጮኸ ነው። ጠባብ ብሄርተኝነት በጣም አደገኛ ደረጃ ላይ እየደረሰ ነው። ያ ደግሞ ሀገራችንን ወደ ከፋ ሁኔታ ያደርሰዋል ላለሁ ለማንኛውም ስለ ጥያቄች በጣም አመሰግናለሁ። ስለ ቮይስ ኦፍ አሜሪካ እውነቱ ነገር ከዋሽንግተን ዲሲ ቅዳሜ ዕለት ዶክተር ግዛቸው የሚባሉ ሰው ስታነጋግሩ ሰምተናል። እሳቸው የተማሩና የተምራምሩ እንደሆነ እንደሆኑም ነግራችሁናል። የሚናገሩት ነገር ኢትዮጵያን አስመልክቶ አይመስለኝም እም ከፖለቲካ ጥግ ላይ የሚያስቀምጡት ነው የሚመስለኝ። ለመሆኑ አዲስ አበባ ድሬዳዋና ሀረር ለኦሮሞ መመለስ አለበት ብለው ሲሉ አዲስ አበባ ከኦሮሞ በበለጠ አማራ፣ ጉራጌ፣ ትግሬና ሌሎችም ዜጎች እንደተወለዱበት አያውቁም። እንዴት ተደርጎ ነው ብዙ ብሔረሰብ የሚኖርበት ሀገር አንዱ ብሔረሰብ በበላይ ይግዛት ነው የሚባለው? ድሬዳዋም እንደዛው ነው። ሀረርም እንደዛው ነው። ድሬዳዋም ዲም ብዙ ሱማሌ ያለበት፣ ከፊሉ ሱማሌ ከፊሉ ኦሮሞ ያለበት ነው። እንዴት አድርጎ ነው ለኦሮሞ ሚ ያ ኢህአዴግም ነው እርስዎ ግን እርሳ ለይተው ኦሮሞ አዲስ አበባ ሬዲዮን አረርን ማስተዳደር አለበት መመለስ አለበት ብለው ይሉናል። እንዴት አድርገን ነው ልናው መወጥ የሚችለው? ቮይስ ኦፍ አሜሪካም ቢሆን ስታቀርቡ ከሁለቱም ወገን ቢሆን ጥሩ ነው። ለግንዛቤ እርሳናል። እናመሰግናለን ባይ አስተያየት የላካችሁልንን ሁሉ እናመሰግናለን። ተዘዋዋሪው የስልክ ቁጥራችን እናስታውስ 202205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፁ ላይ በተውኑ መመሪያ መሰረት አኑሩልን። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ አሁን ሙዚቃ ማሰሚያችን ቢሆንም አንድ ቀዳሚ ጉዳይ አለን በአፍሪቃ እግር ኳስ ከደምባባ እና ከሳሙኤል ኤቶ ድንቁ ወይም የሚበልጠው አጥቂ ማን ነው ብለው ያስባሉ? እኔን ነው ምትጠይቀኝ? አንቺ አትታሚም። በዚህ አንዳንዶች ሳላዲን ሰኢድ ከሁሉም ከሁለቱም ይበልጣል የሚሉ አሉ። እርሶስ እነዚህ ሰዎች ተሳስተዋል ነው የሚሉት? ቪኦኤ አማርኛ፣ ትግርኛ፣ አፋን ኦሮሞ ሞባይልና የዴስክቶፕ ሳይቶች ላይ ምርጥ የሚባለውን የአፍሪቃ በረኛ አማካይ፣ አጥቂና ተከላካይ ነጥለን በማውጣት የአፍሪቃ የ2014 ዓ.ም ከዋክብት እግር ኳስ ቡድን ምን ሊመስል እንደሚችል እንመልከት። በድምጽ በዌብሳይታችንና በፌስቡክ ገጻችን ላይ ይቅርታ፣ ድምጽ በዌብሳይታችንና በፌስቡክ ገጻችን ላይ መስጠት ተጀምሯል። አዎ በዚህም ሁለት ኢትዮጵያውያን እግር ኳስ ተጫዋቾች ለቪኦኤ የአፍሪካ እግር ኳስ ከዋክብት ፉክክር ቀርበዋል። ባለፉት ጥቂት ቀናት በዌብሳይት በተሰጠ ድምፅ ለኢትዮጵያውያኑ ተጫዋቾች ከኢትዮጵያውያን የተሰጡ ድምፆች አነስተኛ ሆነው ቆይተዋል። ለመሆኑ ኢትዮጵያውያኑ ተጫዋቾች እንደነ ያህያ ቱሬን ከመሳሰሉ የዓለም ምርጥ እግር ኳስ ተጫዋቾች ጎን ተሰልፈው የመጫወት ብቃት አላቸው ብለው ያምናሉ እርስዎ ይችላሉ የሚል ሀሳብ ካለዎት፣ ታዲያ ለምን ይመስልዎታል፣ በድምፅ አሰጣጡ ኢትዮጵያኑ ኳሰኞች እንዲህ ወደኋላ እየቀሩ ያሉት? እርስዎ ራስዎስ ምርጫውን አኑረዋል? ድምፅ ሰጥተዋል? ሀሳቡን ያስፍሩ፣ ውሳኔውን ያሳርፉ። እንግዲህ እርስዎ ሀሳቡን እስኪያስተካክሉ ድረስ ቅድም ሰዓቱ የሙዚቃ ነው ብለንም አልነበር፣ ሙዚቃ እንስማ። ድምፃዊው መሐመድ Amar yeah, e

kal kal kandu ግሩም ግሩም የማምርጫ ነው ንጉሱ። ንጉሱ እናመሰግናለን ንጉሱ። እነዚህ አማርኛና ኦሮምኛ ቀላቅለው የሚጫወቱ ድምፃውያን እየበዙ ነው። በጣም በጣም ግሩም ድምጻ ነው እና በጣም ጥሩ ነው። አንድነትን የሚያመጣ ዜማ ነው። ይሄ ልጅ ለራዲዮ መጽሔት ታጨ። ዛሬ እንግዲህ ሰምተሃል። ይህ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። አሁን አድማጮች አሜሪካና ህዝቧ ይቀጥላል። የምሽቱ አሜሪካና ህዝቧ ዝግጅት። በዚህ በዋሽንተን ዲሲ የሚገኘው ብሔራዊ ሀውልት ዋሽንግተን ሞኒመንት ይባላል። በመሬት መንቀጥቀጥ የተነሳ የደረሰበት ጉዳት ተጠግኖ በዚህ ሳምንት ለህዝብ ተከፍቷል። ሄኖክ ሰማግዜር ከስፍራው የሚከተለውን ዘገባ አጠናቅሯል። ሰላም እንደምናመሻችሁ። ዛሬ የምገኘው እዚህ ዋሽንግተን ዲሲ ከተማ እምብርት ላይ ነው። ይሄ የከተማዋ መናፈሻ ስፍራ ናሽናል ሞል ይሉታል። ዙሪያውም በአሜሪካ የፖለቲካ ማዕከላት እንዲሁም ታሪካዊ ስፍራዎች ና ቤተ መዘክሮች የተሞላ ነው። አሁን የምገኝበት ብሔራዊ ሀውልት ልክ የአክሱም ሀውልት አይነት የሚመስል ነው። ስሙ እንደሚያመለክተው የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት ጆርጅ ዋሽንግተንን ለማስታወስ ና ለማክበር የታነጸ ነው። ከነጭ እብነበረድ ነው የተሰራው። ይሄ የዋሽንግተን ሀውልት 169 ሜትር ከ294 ሴንቲሜትር ይረዝማል። ከአክሱም ሀውልት ጋር ሲነጻጸር የአክሱም ሀውልት እንግዲህ 24 ሜትር ነው። ስለዚህ የዋሽንግተኑ በዓለም ረጅሙ ሀውልት ይሆናል ማለት ነው። በእርግጥ በዕድሜ የአክሱም ሀውልት 1700 ዓመታት ሲያስቆጥር፣ የዋሽንግተን ዲሲው ደግሞ ወደ 125 ዓመት እንኳ ያልሞላው ነው። እንግዲህ ከሁለት ዓመት በፊት በዚህ በዋሽንግተን ዲሲ እና በአጎራባቿ የቨርጂኒያ ግዛት መጠነኛ የሆነ የመሬት መንቀጥቀጥ ተከስቶ ነበር። በዚያን ወቅት ታዲያ የዚህ የረጅም ታሪካዊ ሀውልት ግድግዳዎች ተሰነጣጥቀው ነበረ። በእርግጥ በዚህ ርዕደ መሬት የአሜሪካ ድምፅ ሬዲዮ ስቱዲዮ ጣቢያም እንዲሁ ግድግዳዎች ተሰነጣጥቀው ነበረ። ይህንን ተከትሎ እንግዲህ የዋሽንግተን ሀውልት ላይ የደረሰው ጉዳት ደግሞ ከፍተኛ ስለነበር የጥገና ስራ ወዲያውኑ ነበር የተጀመረው። በአሳለፍነው ሳምንት ጥገናው ተጠናቆ ለጉብኝት ሲከፈት በርካታ ጎብኚዎች በሰልፍ ሀውልቱን ሲጎበኙት ነው የሰነበቱት። ሰልፎ አንዳንድ ጊዜ በጣም ረዘም ያለ ነው። ተማሪዎች ከትምህርት ቤት ከመምህራኖቻቸው ጋር፣ ህጻናት ከወላጆቻቸው ጋር እንዲሁም ከተለያዩ የዓለም አካባቢዎች የተሰበሰቡ ቱሪስቶች ከቻይና፣ ከህንድ፣ ከራሻ፣ ከተለያዩ አካባቢዎች ናቸው። ዛሬ ያነጋገርኳቸው ቱሪስቶች እዚህ ለረጅም ጊዜ ተዘግቶ የነበረውን በእድሳት ላይ የነበረውን የዚህን የዋሽንግተን ሀውልት ወደ ላይ በመውጣት አካባቢውን ዋሽንግተን ዲሲን ምቅል ብጫ አድርጎ የሚያሳይ ነው። እንዲያው በነገራችሁ ላይ ጥቂት ያለሁበትን ቦታ ስዕል ለማሳየት ያህል አድማጮቻችን፣ ከፊት ለፊቴ ነጩ የኮንግረስ ህንፃ ይታየኛል። በስተግራ በኩል ደግሞ ዋይት ሀውስ ቤተ መንግስት ይታያል። ከዛ ቀጥሎ የምክትል ፕሬዚዳንቱ ቢሮ፣ በስተጀርባ በኩል ደግሞ የሊንከን መታሰቢያ ኢትዮጵያ፣ ዶክተር ማርቲን ሉተር ኪንግ ታሪካዊው አይ ሃቭ ኤ ድሪም ንግግራቸውን ያቀረቡበት ነው። አሁን የምገኝበት አካባቢ በጣም ታሪካዊ የተለያዩ ደግሞ ሚውዚየሞች ወይም ቤተ መዘክሮች እና የስነ ጥበብ ስፍራዎች የሚገኙበት ታሪካዊ ቦታ ነው። እንግዲህ አሁን በዋሽንግተን ዲሲ ሰዓት አቆጣጠር ከሰዓት በኋላ ነው እና ሰዎች ተሰልፈው ይህንን ታሪካዊ ስፍራ ለመመልከት እየሞከሩ ነው። ከተለያየ አለም ዙሪያ የመጡ ቤተሰቦች ናቸው እዚህ ያሉት። ዞር ዞር ብዬ እነሱን ላነጋግር Uh, my name is Priti, And I'm from Columbia, Maryland, and this is my friend Jesse, who's come here all the way from ፕሪቲ ይባላለሁ። የኮሎምቢያ ሜሪላንድ ነዋሪ ነኝ። አብራኝ ያለችው ጓደኛዬ ጄሲ ደግሞ የመጣችው ከካናዳ ብሪቲሽ ኮሎምቢያ ነው። ከዚህ በፊት እኔ እዚህ መጥቼ ነበር ከባለቤቴ ጋር በተጫጨንበት ወቅት እዚህ አካባቢ ፎቶ ለመነሳት ፈልገን፣ ግን በእድሳቱ ምክንያት ተዘጋብን። ማይ ኔም ገነስ ባላ እባላለሁ። እኔ ደግሞ ሂምራጂ ባላ የመጣ ነው ከኢንዲያናፖሊስ ኢንዲያና ነው። ትውልዳችን ህንድ ነው፣ ግን ረጅም አመት ነው በአሜሪካ ይኖር ነው። በጣም ረጅም አመት አርባ ስምንት አመታት። ገነስን ባላ ሂምራጂ ባላ የጎለም መስኩት በዚህ ሀገር ነው። ብዙ የማደግ እድሎች ገጥመውኛል። በዓለም ዙሪያ እንደ አሜሪካ ያለ ሀገር ያለ አይመስለኝም። አንድ ሰው ከድህነት ተነስቶ ያሰበውን እንዲያሳካ እድል የሚሰጥ ሀገር፣ ገንዘብ ማግኘት፣ የሀገሪቱ አካል ለመሆን፣ ለመሻሻል፣ በነጻነት መኖር፣ ምኑ ቁጡ። ነፃነት ደግሞ በምንም አይለካም። እንግዲህ የህዝቡን አስተያየት እንደሰማችሁት ነው። በርካታ ሰዎች አሁንም ተሰልፈው ነው የሚገኙት። እንግዲህ ዛሬ ረቡዕ ቀን ነው፣ የስራ ቀን ነው። ብዙ ሰዎች ናቸው የተሰለፉት። ሰልፉ ከ45 ደቂቃ እስከ አንድ ሰዓት ድረስ የሚዘልቅ ነው፣ ዛሬ ያለው። በሳምንቱ መጨረሻ ቅዳሜና እሁድ ግን ለሰዓታት ሁለት ሰዓት ድረስ ሊፈጅ ይችላል። ወደዚህ ወደ ዋሽንግተን ሀውልት በመምጣት እንግዲህ ይህንን ታሪካዊ ስፍራ ይህንን ታሪካዊ ሀውልት ለመጎብኘት በርካታ ሰዎች ናቸው ዙሪያውን ከበው የሚገኙት። ረዥሙ የዋሽንግተን ሞኒመንት ቆንጅት። እኔ እንደሰማሁት ዋሽንግተን ውስጥ ከዚህ ሀውልት ከዚህ ረዥም ሀውልት በልጦ ሌላ ቤት መሰራት የለበትም የሚል ህግ አለ ይባላል። እውነት እንደሆነ አላውቅም። ልክ ነው። ካሉት ህንጻዎች እንዳይበልጥ ወይስ ከሀውልቱ እንደ አንድ ሀውልቱ በሌሎች ረዥም ህንፃዎች መሸፈን የለበትም። ምናልባት እንደሱ ሊሆን ይችላል። ሀውልቱን የሚሸፍን ፎቅ ቢሰራ ዋሽንግተን እንደውም እስከ ስምንት ፎቅ ብቻ ነው የሚቻለው፣ እያለላችኝነት ዝታ ሀውልቱ እንዳይሸፈን። ፕሮግራማችን ይቀጥላል። አድማጮቻችን፣ ቀጣዩ ዲሞክራሲ በተግባር ነው። በህንድ የመንግስት ለውጥ ተደርጓል። ባለፈው ሳምንት በተካሄደውና ከ553 ሚሊዮን ህዝብ በላይ በተሳተፈበት ምርጫ ኮንግረስ ፓርቲው ሽንፈት ገጥሞታል። በዚሁም የ81 ዓመቱ ሞንሞሃን ሲንግ የ63 ዓመት ዕድሜ ላላቸው ለሂንዱ ብሔርተኛውና ና ለባህራቲያ ጃናታ ፓርቲ መሪ ለናሬንድራ ሞዲ ስልጣን አስረክበዋል። የአሜሪካ ድምፁ ስቲቭ ሄርማን ከኒው ዴልሂ ያጠናቀረው ዘገባ አዲሱ የህንድ መሪ በዓለም በህዝብ ብዛት ሁለተኛ የሆነችውን ሀገር ለማስተዳደር ቅድሚያ የሚሰጧቸው ተግባራት ምን ምን እንደሚሆኑ ይመረምራል። ሰሎሞን ክፍሌ ያቀርበዋል። በህንድ ምክር ቤታዊ ምርጫ የናሬንድራ ሞዲ ባራቲያ ጃናታ ፓርቲ በከፍተኛ የድምፅ ምርጫ ያሸነፈው የሀገሪቱን ኢኮኖሚያዊ ግስጋሴ ከጎረቤት ቻይና ጋር ማስተካከል አልቻለም ተብሎ የተወቀሰውን ኮንግረስ ፓርቲ ነው። ኮንግረስ ፓርቲው ላለፉት አስርተ ዓመታት ሥልጣን ላይ በቆየበት ወቅት እያደገ ለሚሄደው ሕዝብ አስፈላጊ ነው የሚባለውን ሥራ መፍጠር የቻለው አስር በመቶ ያህል ብቻ ነው። ያ በቂ ሆኖ አልተገኘም። አሁን እንግዲህ ትልቁ ጥያቄ አዲሱ የህንድ መሪ ያን ሁኔታ ለመለወጥ ይችላሉ ወይ የሚለው ነው። ሚስተር ሞዲ በአብዛኛው የሚታወቁት የሥራ ዕድል በመፍጠር ፖሊሲዎቻቸው ነው። በምርጫ ዘመቻቸው ወቅትም በረጅሙ የሥራ ዕቅዳቸው ሁለት ግቦች ያሏቸው መሆናቸውን በመግለጽ ያን እውን አደርጋለሁ ሲሉ ቃል ገብተዋል። ግቦቻቸውም ከሙስና የጸዳ መንግሥት መገንባትና ለሁሉም የሁለተኛ ደረጃ ትምህርት ማዳረስ የሚሉ ናቸው። ሚስተር ሞዲ አምባገነናቸው ሲሉ የሚተቿቸውም አሉ። ለማንኛውም ባራቲያ ጃናታ ፓርቲያቸው ሥልጣን ሲጨብጥ ግዙፍ የፖለቲካ ኃይል ነው ይዞው የወጣው። ማንኛውንም ሕግ ለማሳለፍ ፓርቲው የየትኛውንም ፓርቲ ድጋፍ አይሻም። በዚያ ላይ ደግሞ ሊቀናቀናቸው ይችላል ይባል የነበረው ኮንግሬስ ፓርቲ ክፉኛ ተሽመድምዷል። ይህ በራሱ ደግሞ ሲቪል ማኅበረሰቡን ስጋት ላይ ጥሏል። ፓርቲው ብቸኛ ኃይል ሆኖ መውጣቱ ሲዳርዝ ቫራዳራጃን በሕዝብ ጉዳዮች ማዕከል ተመራማሪ ናቸው። ይህ በተለይ በጥንቃቄ ሊጠብቁት የሚያስፈልግ ነጥብ ነው ይላሉ። ሚስተር ሞዲ ወደ ስልጣን ሲወጡ ይዘውት የመጡትን ያህል ኃይልና ከፋፋይ ፖሊሲ ከዚህ ቀደም ከሌላ የትኛው መሪ ማየቴን አላስታውስም። ተቺዎችም በዚህ በተመራማሪው በቫራዳራጃን አስተያየት ይስማማሉ። ሚስተር ሞዲ በጉጀራት ክፍለ ግዛት ዋና ሚኒስትር በነበሩበት ወቅት ጸረ ሙስሊምና ጸረ አነስተኛ ብሔረሰቦች የሆነ የፍትህ ዘመቻ አካሂደዋል ሲሉም ያስረዳሉ። ባራ ደራጃን አክለው ደግሞ ህንድ ከእንግዲህ ወዲያ በተለይ ቀጣይ እድገት ለማስመዝገብ በምትፍጨረጨርበት ወቅት በብሔረሰቦቿ መካከል የማበላለጥና የማኅበረሰባዊ ውጥረት እንዲኖር አትፈቅድም ብለዋል። ሚስተር ሞዲ በምረጡኝ ዘመቻ ላይ ያነሱት ከነበረው ህሊናን ከሚረብሽ መፈክር አንዱ እድገትን የተመለከተ ነው። እድገት አመጣለሁ ሲሉ የገቡትን ቃል በመዘንጋት የምትፈልጉት እድገት ነው ወይስ ሃይማኖታዊ አሰራር ሲሉ ጠይቀዋል። እንደሚመስለኝ ለመራጩ ህዝብ በአማራጭ ሊቀርብለት የሚገባ ጥያቄ አይደለም፣ ስተት ነው። ህንድን የመሰለ አገር ሁለቱም ያስፈልጋታል። ናሬንድራ ሞዲ አስራ ሰባተኛው የህንድ ጠቅላይ ሚኒስትር መሆናቸው ነው። አጥባቂ ህንዱ ብሔርተኛ ሞዲ አሰራራቸውን መቀየርና ከአንድ ወገን ብቻ መሠረታቸው መዝለል ይኖርባቸዋል ሲሉ ፓርዝ ሻህ ያስረዳሉ። ሻህ የሲቪል ማኅበረሰብ ማዕከል ኃላፊ ናቸው። ሚስተር ሞዲ ብልህ ሰው ናቸው። አንዲት አነስተኛን ክፍለ ግዛት በተለየ መንገድ ማስተዳደር ይችላሉ። አንድን ግዙፍ 1.2 ቢሊዮን ህዝብ ያላትን አገር የተለያየ ፍላጎት ያላቸውን ሰዎች መኖሪያ ልክ እንደ ቀድሞው አነስተኛ ግዛት መምራት ግን አይቻላቸውም። በምርምር ተቋም ውስጥ የሚሰሩት ማኖጅ ጆሺ በበኩላቸው አዲሱ ጠቅላይ ሚኒስትር የሀገር ውስጥና የውጭ ጉዳይ ፖሊሲዎቻቸውን በተመለከተም በተለይ ከመንግሥቱ ኃላፊነት፣ ማለትም ሀገሪቱ ነጻነቷን ከተቀዳጀችበት ከ947 ዓ ም ጀምሮ የቆየውን አሰራር ለመለወጥ ይቸገራሉ ይላሉ። ከሁሉም በበለጠ ግን ማለትም ከውጭ ጉዳይ ውስብስብና ንትርክ ውጪ የበረታው ትግል የሚሆነው ሕዝብን ከድህነትን ለማውጣት የሚያደርጉት ጥረት ይሆናል። አዲሱ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የወጣትነት እድሜያቸውን ያሳለፉት በሻይ ቅጠል ማርሻ ሥራ ላይ ነው። ለድል ያበቋቸውም የገጠሩ ደጋፊዎቻቸው ሲሆኑ በምረጡኝ ዘመቻቸው ወቅት ቃል በገቡላቸው መሠረት ኑሯቸውን ያሻሽሉላቸዋል ብለው ተስፋ ያደርጋሉ። ፕሮግራማችን ይቀጥላል። ወደ አንቺ ዝግጅት ልመጣ ነው ቆንጅት፣ ሴቶችና ቤተሰብ ቤተሰብ የሚለውን አብረን ማለታችን ደግሞ ቤተሰብ አብረን የኒውዮርክ ታይምስ ጋዜጣ የመጀመሪያዋ ሴት ዋና ኤዲተር በድንገት ከስራ ተባረዋል። ታዲያ በእርሳቸው ላይ የተወሰደው እርምጃ በአሜሪካ ኩባንያዎች ውስጥ ለሴትና ለወንድ ሰራተኞች የሚሰጠውን የደሞዝ ክፍያ ልዩነት የተመለከቱ ጥያቄዎችን እንደገና እንዲነሱ አድርጓል። በስራ አመራር ደረጃ ላይ ያሉ ሴቶች ከወንዶቹ አቻዎቻቸው በተለየ መስፈርት ነው እንዲህ የሚመዘኑት የሚሉ ጥያቄዎችም እያነጋገሩ ናቸው። በርናንድ ሹስማን ያጠናቀረውን አጠር ያለ ዘገባ ቆንጅት ለዛሬ ሴቶችና ቤተሰብ ፕሮግራሟ ታቀርባለች። እጅግ ስመጥር ከሆነው ከኒውዮርክ ታይምስ ጋዜጣ ዋና አዘጋጅነት ስራቸው ባለፈው ሳምንት በድንገት የተባረሩት ጂል ኤብራምሰን ከትናንት በስቲያ ሰኞ በሰሜን ካሮላይና በሚገኘው ዌክ ፎረስት ዩኒቨርሲቲ የተማሪዎች ምረቃ ላይ አትፈለጉም ስለመባልና ስለ አይበገሬነት እንዲህ ሲሉ ነበር የተናገሩት። እናም አንዳንዶቻችሁ ያን የፈለጋችሁትን ስራ አላገኛችሁ ይሆናል። አሁን የሥራ ዕድል ለተነፈጋችሁ፣ አልያም የድኅረ ምረቃ ትምህርት ለመቀጠል ካመለከታችሁበት ትምህርት ቤት አልተቀበልናችሁም ደብዳቤ ለደረሳችሁ የኔን ልንገራቸው፣ የማጣትን ቁንጥጫ፣ ከልብ የተመኙትን ያለማግኘት ዕጣ የሚያሳድረውን ስሜት ታውቃላችሁ። ያ በገጠማችሁ ጊዜ ግን የማንነታችሁን ቅመም አሳዩ። የኒውዮርክ ታይምስ ጋዜጣ አሳታሚው ጂል አብራምሰን በሌላ የተተኩት በስራ አመራር ዘይቤያቸው ምክንያት ነው ይላሉ። በአንዳንድ ዘገባዎች መሰረት ግን የጋዜጣው ዋና አዘጋጅ የተባረሩት ከእኔ በፊት ለነበሩት ለወንዱ ይከፈል ከነበረው ደሞዝ ያነሰ የሚሰጠኝ ምክንያቱስ? በማለት ብሶት ካሰሙ በኋላ ነው። ታዲያ ምክንያቱ የትኛውም ይሁን ጉዳዩ ዩናይትድ ስቴትስ ውስጥ በስራም ቦታ ይሁን በአጠቃላይ በኅብረተሰብ ውስጥ ስላለው የሴቶች እኩልነት ጥያቄ ክርክሩን እንደገና ቀስቅሶታል። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ባለፈው ሳምንት በዓለም ባንክ ጉባኤ ላይ በአጠቃላይ የሚከተለውን ተናግረዋል። የሴቶች እኩል የተሟላ ተሳታፊነት ድምፅና ውክልናቸው መሆን ያለበት ትክክለኛ ብቻ ሳይሆን ብልሀት የተላበሰም ጭምር ነው። ያም በርግጥ ለማህበረሰብ ብልጽግናና መረጋጋትን የሚያመጣ እርምጃ ነው። ዶክተር ጃን ራይደር በስራ ቦታ በሚነሱ ችግሮች ዙሪያ የሚሰሩ የስነ ልቡና ባለሙያ ናቸው። በስራ አመራር ቦታ ላይ ላለ ሰው ወንድም ይሁን ሴት ክብርና አመኔታ ትልቅ ቦታ እንዳላቸው ይናገራሉ። አንድ አጥብቄ የማሳስበው ነገር ቢኖር ሴቶች እንዲከበሩ ብድግ ብለው በግድ መጠየቅ በየትኛውም ሕግ መሰረት ከወንዶች እኩል እንዲታዩ መጠየቅ አለባቸው። በዚያ መጠን ደግሞ ወንዶቹም ቢሆኑ እስ በርስ መተማመን ምን ያህል ትልቅ ቦታ አለው የሚለው ራሳቸውን መጠየቅ አለባቸው። አንድ ስራ አስኪያጅ የተቀሩትን ባልደረቦቹን የማያማክር ከሆነ ያ ከባድ ችግር ሊፈጥር ይችላል ብለዋል ዶክተር ራይደር። እንደሚባለውም ጂል ራይደርን ይቅርታ፣ ጂል አብራምሰንን ከስራ ካስባረሯቸው ምክንያቶች አንዱ እሱ ነው። እሳቸውም ስለ አጠቃላይ አሰራራቸው መናገር አልፈለጉም። ያም ከስራ አመራሩ ጋር ውጥረት ፈጠረ እና ሊፈቱ የማይችሉት ደረጃ ላይ ደረሰ። የቅርብ ጊዜ የዩኒቨርስቲ ተመራቂዎችም እንደ ጂል አብራምሰን ያሉ ጥያቄዎችን ያነሳሉ። እና ከዚህ በኋላ ምንድን ነው የምሆነው አላውቅም። ስለዚህ ልክ እናንተን እንዳላችሁበት ያለው ሁኔታ ውስጥ ነው እኔም ራሴ ያለሁት። እናም ጂል ኤብራምሰን የወደፊት ዕጣ ፈንታዬ ምን ይሆን ይሆን እያሉና በአሜሪካ የጋዜጠኝነት ሙያ እጅግ ከፍተኛ ከሆኑት ቦታዎች አንዱ ከሆነው ስለመባረራቸው እያውጠነጠኑ ባሉበት በዚህ ወቅት ጉዳዩ ስለ ሴቶች የስራ ቦታ እኩልነት ማከራከሩን ይቀጥላል። እርሶስ ይህን የሰሞኑን ትልቅ ዜና ተከታትለው ነበር? ክርክሩን አድምጠዋል? ምን ያስባሉ? ያካፍሉን። ጥሩ ዝግጅት ነው። ወደፊት ሰዎች ሊወያዩበት የሚችል ፕሮግራም ይመስላል ቆንጅት እኛም ሀሳባችን እንሰጣለን። ወደፊት አሁን ትሰጥ ሰዓት የለም ነገር አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ልክ የዛሬ ስድሳ ዓመት በያዝነው ወር ባሳለፈው ውሳኔ አንዳንድ ከተሞች በሕዝብ ትምህርት ቤቶች ውስጥ ተማሪዎችን በዘር እየለዩ ማስገባታቸው ሕገ ወጥና ሕገ መንግሥቱንም የሚጻረር ነው ሲል ደነገገ ብሎ ታሪካዊ ዳራን በማስታወስ ይነሳል የዛሬው ርዕሰ አንቀጽ። ይህ በችሎቱ በሙሉ ድምፅ የተላለፈው ውሳኔ ፌዴራሉ መንግሥት በቸልታ ይመለከተው ለነበረው የዘር መድልኦ ፍጻሜ አበጀና ሀገራችንን ለሁሉም ዜጎቿ መብቶች የላቀ ክብር በምትሰጥበት ጎዳና ላይ አቆማት ብሏል። በመግቢያው ጥቁሯ የቶፔካ ካንሳስ ልጃገረድ ሊንዳ ብራውን በቆዳዋ ቀለም ምክንያት ብቻ በመኖሪያ አካባቢዋ የሚገኝ አንደኛ ደረጃ ትምህርት ቤት አልቀበልሽም ማለቱን ርዕሰ አንቀጹ ያስታውሳል። በ19ኛው መቶ ክፍለ ዘመን መጨረሻ ላይ በአንድ የከፍተኛ ፍርድ ቤት ችሎት የተላለፈው ውሳኔ በዩናይትድ ስቴትስ ሕገ መንግሥት 14ተኛ ማሻሻያ በተደነገገው እኩል ከለላን በሚያረጋግጠው ሕግ መሠረት የተለያዩ ዘሮች አባላት ለሆኑ ሰዎች በየራሳቸው ግን እኩልነት ባለው ሁኔታ ለሚስተናገዱባቸው ተቋማት እንዲህ ዐይነቱን አሰራር እንደሚፈቅድ ርዕሰ አንቀጹ ተነትንና ያ ውሳኔ ታዲያ የሕዝብ ተቋማት ሁሉ ትምህርት ቤቶች ምግብ ቤቶች፣ የህዝብ ማመላለሻዎችና ሌሎቹም ማኅበረሰቡ እስከፈለገ ወይም እስከፈቀደ መድሎ እንዲያደርጉ ሰበብ ወይም መንተራሻ እንደሆናቸው ይናገራል። ይህንን ታዲያ በተለይ በዩናይትድ ስቴትስ ደቡባዊ ግዛት ብዙዎች ያደረጉት ብሏል ርዕስ አንቀጹ አክሎ። ያ ሊንዳ ብራውን ልትገባበት ፈልጋው የነበረ ትምህርት ቤት ጥቁሮቹ ከሚማሩበት አማራጯ በብዙ እጅ የተሻለ ደግሞም ለመኖሪያዋ በብዙ ኪሎ ሜትሮች የቀረበ ነበር። ይህንን የሊንዳን ጥያቄ ይዘው ታዲያ በኋላ የጠቅላይ ፍርድ ቤቱ የመጀመሪያው ጥቁር ዳኛ ለመሆን በበቁት ቱርጉድ ማርሻል የተመሩ የሲቪል መብቶች ተሟጋቾች አደባባይ ወጡ። ግንቦት 9 1946 ዓ ምት በኢትዮጵያ አቆጣጠር ወይም ሜይ 17 1954 ዓ ም በአውሮፓ ልክ የዛሬ 60 ዓመት ያ ከፍተኛ ፍርድ ቤት የራሱን የቀደመ ውሳኔ ውድቅ አደረገና ያ ለየራስ ግን በእኩልነት ይል የነበረ ውሳኔ ይህ ሕገ መንግሥታዊ የሚሆነው በሊንዳ ጉዳይ ብቻ ሳይሆን በሁሉም አካባቢዎች ነው፣ ምክንያቱም በትምህርት ላይ የሚፈጸም መድሎ ወይም ማግለል በጥቁር ተማሪዎች ላይ የበታችነት ስሜት እየተወራረሰ እንዲለጠፍባቸው በማድረጉም ነው ሲል ማረጋገጡን ርዕስ አንቀጹ ይናገራል። ያ የሊንዳ ብራውን ጉዳይ በተለይ በ1950ዎቹ እና በ1960ዎቹ ዓመታት ውስጥ የተቀጣጠለውን የሲቪል መብቶች ትግል በእጅጉ አነቃቃውና በሁሉም የአሜሪካ ተቋማት ውስጥ የዘር መድሎ ወይም ማግለል ይወገድ ዘንድ መሠረት ሆነ። በወርሃ ግንቦት 1964 ዓመተ ምሕረት ፕሬዚዳንት ሊንደን ጆንሰን አንድ ረዥም ርቀት የሚጓዝ ታላቅ ሕግ ላይ ፊርማቸውን አኖሩ። የዜጎችን ሁሉ የመምረጥ ወይም ድምፅ የመስጠት የት መኖር የት መስራት እንደሚፈልጉ ራሳቸው የመወሰን መብቶችን የሚያረጋግጠው ሕግ ወጣ። በውጤቱም ለሴቶችና ሌሎችም የኅብረተሰቡ ክፍሎች መብቶች ሁሉ መስፋት ምክንያት ሆነ። በሕግና በማኅበራዊ ጥቅማጥቅሞችም ይህ አሰራር እስከ ዛሬም እንዲቀጥል አስቻለ ሲል ርዕሰ አንቀጹ መልእክቱን ደምድሟል። ቀደም ሲል የሰማ